ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ነሐሴ 16 2007 ዓ.ም ፕሮግራሙን ጀመረ። ብዙ የጻፉ ሰዎች ሳይታሰሩ አስተውለናል። የጻፉ ሰዎች ደግሞ የታሰሩ አሉ። መንግስት ምንድን ነው እያለ ያለው የሀገሪቱን ሕልውና በሚያሰጋ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን እንደምናውቀውና እንደደረሰብን አፈና እና አንዱ አለም አራጌ እድሜ ይፍታ የተፈረደባቸው ኢሜይል ተለዋውጣቸዋል ተብለው ነው ዳኛውም ፍርድ ሰጪውም አቃቤ ሕጉም አንድ አካል ነው። በእንደዚህ አይነት ሁኔታ ውስጥ ነው ላለፉት ሀያ አምስት አመታት ውስጥ እየተጓዝን ነው ያለ ክርክር የዜጎች ነፃነት፣ የመብቶች ምንነትና አያያዝ በኢትዮጵያ የምሽቱ የክርክር ርዕስ ነው። ከዜናው ቀጥሎ ሙሉ ዝግጅት ይቀርባል። የሙዚቃ ቃናም ተዘጋጅቷል። የማስተናግዳችው ሰሎሞን አባተ ነኝ። ቴሌ ላይምባክ ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናሰማቸው። ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በደቡባዊ ሶማሊያዋ የወደብ ከተማ በኪስማዩ መኪና ላይ የተጫነ ቦምብ ፍንዳታ ደርሶ ቢያንስ አስር ወታደሮችን መግደሉንና ሌሎች ሀያ ማቅሰሉን የደረሰን ዜና አስታውቋል። መኪናው አንድ የጦር ሰራዊት ሰፈር ጥሶ ገብቶ መፈንዳቱን የዓይን ምስክሮችና የጸጥታ ባለስልጣናት አስታውቀዋል። አጥቂዎቹ መኪናውን አብርረው የገቡበት አሁን የአፍሪካ ህብረት የኬንያን ሰላም አስከባሪዎችና የሶማሊያ ወታደሮች አልሸባብን ለመውጋት የሚሰለጥኑበት ወ ወታደራዊ ካምፕ በሆነው የቀድሞ የአንድ ዩኒቨርሲቲ ግቢ መሆኑ ታውቋል። ሁለቱም አጥቂዎች እዚያው ሲሞቱ፣ ሌሎች ሁለት ተጠርጣሪዎች በጸጥታ ባለስልጣናት እየተመረመሩ መሆናቸውን የአፍሪካ ህብረት ሰላም አስከባሪ ኃይል አስታውቋል። አልሸባብ ጥቃቱን እኔ ነኝ ያደረስኩት ሲል አስታውቋል። የተገደሉት ሰዎች ቁጥርም ከተነገረው ይበልጣል ማለቱ ተጠቅሷል። ሰሜን ኮሪያ ደቡብ ኮሪያን በድምጽ መዋጊያ ድንበር አሻግረሽ የምታሰራጩን ፕሮፓጋንዳ በዛሬ ውለት ያላቆምሽ እንደሆነ ከባድ ወታደራዊ አጸፋ ያገኝሻል ብላ እያስጠነቀቀች ነች። የሰሜን ኮሪያ የተባበሩት መንግስታት ድርጅት ምክትል አምባሳደር አን ሚዩንግ ሆን ኒውዮርክ ውስጥ ለጋዜጠኞች በሰጡት ቃል ጦር ሰራዊታችን ባዶ ዛቻ የሚሰነዝር አይደለም ብለዋል። ከሶል የሚመጣው ስርጭት ግልጽ የጦርነት ተግባር ነው ያሉት ባለስልጣኑ የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱን ሀገሮች፣ ሁለቱን ወገኖች በሚከፍለው ነጻ ቀጣና አካባቢ ያሉትን ወታደሮቻችንን በጦርነት ሁኔታ ተጠንቀቅ ላይ እንዲገኙ አዘዋል ብለዋል። የፒዮንግያንጉ የተባበሩት መንግስታት ተጠሪ ትናንት አርብ ከአምስተርዳም ወደ ፓሪስ ይጓዝ በነበረ ባቡር ላይ አንድ ታጣቂ ሶስት ተሳፋሪዎችን ካቆሰለ በኋላ ሶስት አሜሪካውያንን ጨምሮ በውስጡ የነበሩ ተሳፋሪዎች ተረባርበው ታግለውት በቁጥጥር ስር ያዋሉት መሆኑ ተገለጸ። የፈረንሳይ ባለስልጣናት ታጣቂው ይህን ጥቃት ሊያደርስ የተነሳበት ምን እንደሆነ ለጊዜው አልታወቀም ብለዋል። ምርመራ እየተደረገ መሆኑንም አክለው ተናግረዋል። አጥቂው የ26 ዓመት ዕድሜ ያለው የሞሮኮ ተወላጅ መሆኑንና አንድ ኤኬ 47 መትረየስ፣ አንድ ሽጉጥና አንድ ጩቤ ይዞ እንደነበረ ፖሊሶች አመልክተዋል። ባቡሩ አቅጣጫ ቀይሮ እንዲሄድ በተደረገባት የሰሜን ፈረንሳይ አራስ ከተማ በሚገኝ ባቡር ጣቢያ በቁጥጥር ስር ተጠርጣሪው መዋሉን የፈረንሳይ ሀገር አስተዳደር ሚኒስትር በርናርድ ካሰኖቭ አስታውቀዋል። ሚኒስትሩ ትናንት በሰጡት መግለጫ ሶስቱ አሜሪካውያን አጥቂውን ትጥቁን እንዳስረገፉትና ከመካከላቸው አንዱ እንደ ቆሰለ ገልጸው በእነሱ ጀግንነት ባይሆን ኖሮ ከባድ አሳዛኝ አደጋ ይደርስ ነበር ብለዋል። ሚኒስትሩ አሜሪካዊው ተማሪ አንቶኒ ሳድለር እሱና የዩናይትድ ስቴትስ የጦር ኃይል አባላት የሆኑት ሁለቱ ጓደኞቹ አጥቂውን ታግለው በቁጥጥር ስር እንዳዋሉትና ሌሎቹን የቆሰሉትን እንደረዱ ገልጿል። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ ሆስፒታል ደጃፍ መኪና ላይ የተጠመደ ቦምብ ፈንድቶ አስራ ሁለት ሰዎችን ገሏል። ከሞቱት መካከል ሶስቱ ከሰሜን አትላንቲክ ቃልኪዳን ድርጅት ጋር የሚሰሩ የኮንትራት ሰራተኞች መሆናቸው ተነግሯል። በመጨረሻም ራሱን የእስልምና መንግስት ብሎ የሚጠራው ቡድን ሁለተኛ መሪ ኢራቅ ውስጥ ካለ አብራሪ በሚጓዝ አውሮፕላን በድሮን ጥቃት መገደሉን የዩናይትድ ስቴትስ ባለስልጣናት አስታውቀዋል። አንድ የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ በሰጡት ቃል ፋልሂል አህመድ አልሀያሊ የተባለውና ሀጂ ሙታዝ በሚል ስምም የሚታወቀው የአይሲስ መሪ መገደሉን ነው የተናገሩት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 16 2007 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የዜጎች ነፃነት የመብቶች ምንነትና አያያዝ በኢትዮጵያ እሰጥ አገባ። ከተከራካሪዎቹ አንዱ አቶ ተመስገን ዘውዴ ከ1997 ዓ.ም እስከ 2002 ዓ.ም ተቃዋሚ በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትሕ በብሔራዊ ምርጫ ቦርድ ውሳኔ ሕልውናውን እስቃጣበት ጊዜ ድረስ የብሔራዊ ምክር ቤት አባል የነበሩ። የተቃራኒ ወገን ተከራካሪ በምስራቅ ዩናይትድ ስቴትሷ ፔንሲልቫኒያ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ ጸጋዬ አረፈ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ በአሁኑ ወቅት በግል ኢንዱስትሪ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀጥሎ የሚቀርበው የክርክሩ ሁለተኛ ክፍል ሳምንት የዜጎች ነፃነትን አስመልክቶ ለተነሳ አንድ ጥያቄ አቶ ጸጋዬ የሰጡትን ምላሽ በማስታወስ ይጀምራል። ያወጣሁትን የፕሬስ ሕግ ወይም ደግሞ በአጠቃላይ ሀገሪቱን ለማስተዳደር በፓርላማ ካጸደቅነው አንጻር እነዚህ እነዚህን ነገሮች የተላለፉ ግለሰቦች ወይም ድርጅቶች አሉ በሚል የተወሰኑ ልሳኖች ሲዘጉ አይተናል። የተወሰኑ ሰዎች እስር ቤት ሲገቡ አይተናል። እና ይሄ በሚሆንበት ጊዜ እንግዲህ ጠቅላላ መናገር ይቻላል። ለምሳሌ እንደዚህ ነው ታስሯል፣ እከሌ እንደዚህ እንደዚህ ልንል እንችላለን። ነገር ግን እያንዳንዱ ጉዳይ ደግሞ የየራሱ የሆነ አመጣጥ አለው፣ የየራሱ የሆነ ታሪክ አለው እና እነዛን ነገሮች በጣም ጥልቀት ባለው መልኩ የእያንዳንዱን ጉዳይ ካላየ ነው በስተቀር አስቸጋሪ ነው የሚሆነው ማለት ነው እና ግን እኔ እንደሚገባኝ ከሆነ መንግስትን ነቅፎ ወይም ደግሞ መንግስትን ተችቶ መጽሐፍ ኢትዮጵያ ውስጥ አሁን እየተደረገ ያለ ነገር ነው። ብዙ እዛ የሚታተሙ ነገሮች እንደምናነበው ከሆነ ማለቴ ነው መልካም የሚጻፉ ነገሮች መኖራቸውን ገልጠዋል አቶ ጸጋዬ። በተመሳሳይ ደግሞ በጻፉ ሀሳባቸውን በገለጹ ብቻ ዛሬ ስር ላይ መገኘታቸው ዓለም አቀፍ የሰብአዊ መብት ተቋማትም ሆኑ የጋዜጠኞች መብት ተከራካሪ ቡድኖች የዘገቡላቸው ቅርብ ጊዜ እስከተለቀቁት የዞን ዘጠኝ ወጣት ዘጋቢዎች ድረስ እነ ተመስገን ደሳለኝ እስክንድር ነጋ ሌሎችም በእስር ላይ የሚገኙ በርካታ ጋዜጠኞች መኖራቸው ይታወቃል። በጻፉት ብቻ ለእስር መብቃታቸው ነው፣ የዩናይት ስቴትስ ውጭ ጉዳይ ሚኒስቴር ዓመታዊ የሰብአዊ መብቶች አያያዝ መግለጫ ጭምር የገለጸው ሰዎች በጻፉት ወይም ያመኑትን በመግለጻቸው አይታሰሩም፣ አይጠየቁም የሚለው ጥያቄ ውስጥ የሚገባ አይመስሎትም? ጥሩ አብራር አብራር ትኸዋል። እኔ ሰዎች አልታሰሩም ወይም አይታሰሩም አይደለም ያልኩት። ነገር ግን ይጻፋል። ብዙ ሰዎች ብዙ የጻፉ ሰዎች ሳይታሰሩ አስተውለናል። የጻፉ ሰዎች ደግሞ የታሰሩ አሉ። በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው ለህዝቦች በጣም ተቆርቋሪ የሆኑ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ። እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው፣ መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ማለት ነው፣ ባለው አካሄድ ማለት ነው። ጥሩም ሊሆን ይችላል ወይም ጥሩም ላይሆን ይችላል። ነገር ግን የተወሰነ የህዝብ አስተዳደር ስርዓት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል፣ ሌላም ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው፣ እኔ ሰዎች ስለ ጻፉ ብቻ አላሰርኩም፣ ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ፈለግ። መንግስት ሀይል ነው ና የሚያስተዳድር አካል ነው ና በዚህ ምክንያት ብቻ ነው እንጂ ሀሳባቸውን በመግለጣቸው አይደለም የሚለውን መከራከሪያ የመንግስትን ሀሳብ እንዳለ መውሰድ ይቻላል። የመንግስትን ሀሳብ እንዳለ የመውሰድ ወይም ያለ መውሰድ አይደለም። ነገር ግን ምንጊዜም ቢሆን ይሄ የ የአመለካከት ወይም ደግሞ የአትኩሮት ወይም ደግሞ ነገሮችን የምናይበት መንገድ ጉዳይ ከሆነ እየተነጋገርን ያለ ነው። ሁሉም አንድ ገጽታ ብቻ እንደሌለው ለማሳየት ያህል ነው። መንግስት እንደዚህ በዚህ በዚህ በዚህ ምክንያት ነው ይላል። ሁኔታውን የሚቃወሙ ሰዎች ደግሞ አይደለም ብለው ሽንጣቸውን ገትረው መሟገት አለባቸው። መልካም አቶ ተመስገን፣ እድሉ ለርሶ ልስ ቀደም ብለው እንደተከታተሉት አቶ ጸጋዬ በተወሰነ ደረጃም ቢሆን ሀሳባቸውን በመግለጻቸው የጻፉ ሰዎች የታሰሩ መኖራቸውን ቢቀበሉም ዛሬም ሀሳባቸውን በነጻነት የሚገልጹ ሰዎች ያሉባት አገር ናት። መንግስትም እነኚህን ሰዎች እንደ አስተዳዳሪ አካል አድርሰዋል በሚላቸው ጉዳቶች ነው እርምጃውን ለመውሰድ የሚገደደው እያሉ ነው። ምን ይላሉ? እንግዲህ እንደምናውቀውና እንደደረሰብን አፈና ሚዛን ሊደፉ የሚችሉ ሰዎች ወንድሞቻችን እና እህቶቻችን እና አንዷአለም አራጌ እድሜ ይፍታ የተፈረደባቸው ኢሜይል ተለዋውጣቸዋል ተብለው ነው። እና ዱ ፕሮሰስ ኦፍ ሎ የሌለበት ሀገር፣ አረማመድህ ደስ አላለኝም ተብሎ የሚታሰርበት ሀገር፣ ጓደኞችህ ደስ የሚሉ አይደሉም እና ከነሱ አካባቢ በመዋልህ ተብሎ በፕሪዘምፕሽን ሰው የሚታሰርበት ሀገር፣ ዳኛውም አንድ አካል ነው፣ ፍርድ ሰጪውም አንድ አካል ነው፣ አቃቤ ህጉም አንድ አካል ነው። በእንደዚህ አይነት ሁኔታ ውስጥ ነው ላለፉት ሀያ አምስት አመታት ውስጥ እየተጓዝ ያለነው ያለ ነው። አሁንም በዛ ስርዓት ውስጥ ነው ያለ ነው። ይሄ እኮ የፌዴራል ሲስተም ሶስት ሚዛኑን የጠበቀ አካላት ያሉበት የኤግዚኪቲቭ ብራንች፣ የጁዲሽያሪው፣ ሌጅስሌቸሩ እኩል አቅም ያላቸውና ቼክ እንድ ባላንስ ያለበት ሀገር ሲሆን እኮ ነው ፍትህ የሚኖረው ሶስት እርስ በርሳቸው አንዱ ሌላውን የሚቆጣጠሩ የመንግስት አካላት መዋቅሮችን ገልጠዋል። የህግ አውጪው፣ የህግ አስፈጻሚውና የህጉ ስርዓት ራሱ የሚመሰረትበትን ለብቻ ነግረዋል። እንግሊዝኛ ቃል ስለተጠቀሙ ነው። ልክ ነው፣ ልክ ነው አሉላ። በዚህ ስርዓት ውስጥ ነው ሀያ አምስት አመት የሄድ ነው። ስለዚህ የምናደርጋቸው የምንጽፋቸው ጽሁፎች፣ የምናነጋገራቸው ሰዎች፣ አብረን የምንደራጀርቸው ድርጅቶች፣ መዘዋወር አቅማችን፣ ሌሎቹ ነገሮች ሁሉ በዚህ ገዢ ፓርቲ ጠቅልሎ በያዘው ስራ አስፈጻሚ ህግ አውጪ የፍትህ አካላት ውስጥ ነው ያለነው፣ በዛ እይታ ውስጥ ነው ያለነው። የፌደራል ስርዓቱ እንደሚጠይቀው ቁጥጥር ያለው ሌላ አይንና ሌላ አቅም ያለው አካል የለም። ይሄ እንዲህ አይደለም፣ ይሄ እንዲህ ሊደረግ ይችላል ብሎ የሚል የለም። ዳኛውም ፍርድ ሰጪውም አቃቤ ህጉም የፍርዱን ውሳኔ የሚያስፈጽመውም አንድ አካል ነው። በዚህ አካል ውስጥ ሆነን እንዴት አድርገን ነው ህግ ያለው ስርዓት ሊኖር የሚችለው? ሌሎቹን ነገሮች ሁሉ ትተን እኮ ሀያ አምስት ዓመት አንድ ፓርቲ እንዴት ሊገዛን ይችላል? በምን አይነት የዴሞክራሲ ስርዓት ነው ሀያ አምስት ዓመት አንድ ፓርቲ ብቻ እጅግ ዋዥ ወይ እየተጫወተ ሊገዛን የሚችለው? ይሄ ራሱ እኮ ሊታይ የሚገባው ነው። በምን አይነት ሁኔታ እንደዚህ ሊሆን ይችላል የሚል ጥያቄ፣ ይሄ ጥያቄ እኮ መመለስ ያለበት ጥያቄ ነው። መልካም። የክርክራችሁን ይዘት ለማቀላጠፍ ተጨማሪ ጥያቄዎችን አነሳለሁ። አቶ ጸጋይ፣ በቀጥታው ደርሶ ልምጣ። ከዚህ ቀደም የፍትህ ስርአትን በተመለከተ ክርክር ላይ እርስዎ የሚተሳተፉበት ላይ የተነሳ በአንድ ዲሞክራሲ ስርአት ውስጥ ሊኖሩ የሚገቡ መሰረታዊ የሆኑ ጭብጦች በአቶ ተመስገን ተነስተዋል። ይህ ህግ አውጪ የፍትህ አካላትና የህግ አስፈጻሚው የራሳቸውን ችለው የሚንቀሳቀሱበት ሳይሆን ከሳሹም ዳኛውም አንድ አካል በሆነበት አገር ነው። ሀያ አምስት አመታት የተጓዝ ነው እያሉ ነው። የተቋማት ነጻነትን ነው ጥያቄ ውስጥ ያስገቡት። አቶ ተመስገን፣ ይሄ በሌለበት ነጻነት አለ ማለት ይቻላል ወይ? አቶ ተመስገን እንደሚሉት እንግዲህ አቶ ተመስገን በጥሩ ሁኔታ እንዳቀረቡት የሶስቱ የመንግስት ቅርንጫፎች ህግ አውጪ፣ አስፈጻሚና ህግን ተርጓሚ በሚለው ደረጃ ማለት ይሄ እንግዲህ አሁን አብዛኛው እኛ ከምንኖርበትም ሀገር እያጣቀስን ከአሜሪካ ጋር ምክንያቱም አሜሪካ አጋጣሚ ሁኖ በዚሁ መልኩ የተመሰረተች ሀገር ስለሆነች ነው። በሂደት ሳይሆን ነጻ የምትወጣበት ጊዜ ከእንግሊዝ ቅኝ ግዛት ይህንን ሪፑብሊክ በዚህ መልኩ እንዲካሄድ ተብሎ ከመጀመሪያው ጀምሮ የተቀናበበ ስርዓት አላቸው። ነገር ግን መለስ ብለን ለማስታወስ ያህል ወደ ሁለት መቶ ሰላሳ ዘጠኝ አመት ገደማ አድርጓል ይሄ ሀገር እንኳን ከተመሰረተ ያላቸው ተሞክሮ ያላቸው ገጠመኝ ሁሉ በሁለት መቶ ሰላሳ ዘጠኝ አመታት ውስጥ ያለፈ እድሜውን ደግሞ በሚያሳይ መልኩ የዳበረ የጎለበተ ስርዓት አላቸው። ሶስቱን ቅርንጫፎች በደንብ አድርገው ደልድሎ ነጥሎ የሚያሳይ ወይም የሚያቀርብ ማለት ነው። እንግዲህ ወደ ሀገራችን መለስ ስንል ደግሞ የነበሩትን ስርዓቶች እንግዲህ አልፈን ከዛ በኋላ ኢህአዴግ በመሪነት እንግዲህ ስልጣን ላይ ከቆየ ያው የሽግግሩን ጊዜ የምንቆጥር ከሆነ ሀያ አራት ነው። ከዛ በኋላ ደግሞ ሀያ ሁለት አመት ስልጣን ላይ ቆይተዋል። ቀላል አይደለም፣ ብዙ አመታት ናቸው እነዚህ። ለነገሩ ግን ሁሉም ነገር ደግሞ በንጽጽር ላይ ከሆነ የምናስቀምጠው ማለት ነው። ብዙ ጊዜ የማነሳው ነጥብ አለ ነኝ ኢትዮጵያን የምናወዳድራት ያለ ነው። ከየትኛው ጋር ነው? ከእነ አሜሪካ ጋር ነው የምናወዳድራት ወይንስ አለፉ ከምንላቸው ስርዓቶች፣ ከአጼ ኃይለሥላሴ ስርዓት ጋር ወይም ደግሞ ከወታደራዊ መንግስት ጋር እንዴት ነው? የታዩ ለውጦች አሉ ወይ በሶስቱ የመንግስት ቅርንጫፎች ዘንድ ማለት ነው። ለእኔም ለራሴ የሚታይ ነገር አለ። ለምሳሌ አሁን አንዳንድ ጊዜ ምንድን ነው ምናልባት ካለንበት የእድገት ደረጃ ሁኔታ ሊሆን ይችላል። ነገር ግን መንግስትም ራሱ ቢሆን በጣም እንደ የቤት ስራ አርጎ ወስዶ በስነ ስርአት ሊሰራው የሚገባው ነገር አለ። ያ ምንድን ነው? ኢህአዴግ በፖለቲካ ድርጅትነትና የኢትዮጵያ መንግስት ደግሞ በመንግስት መሪነት ያላቸው አካሄድ አንዳንድ ጊዜ ለሰው ግልጽ በሆነ መልኩ ልዩነት አይታይም እና ያው ዙሮ ዙሮ ገዢ ፓርቲ በመሆናቸው የተነሳ መንግስትን የሚቆጣጠሩት እነሱ ስለሆነ ያ አይነቱ ሁኔታ ላይቀር ይችላል ነገር ግን አንዳንድ ጊዜ ሲነሳ እንደምንሰማ አቶ ተመስገንም ከሚያነሱት ነገር አንጻር ሲታይ ምናልባት ይህ አይነቱ በሁለቱ መካከል ያለው አንድ የመሆን መምሰል ዝንባሌ ሊቀረፍ ቢችል ምናልባት ለወደፊቱ ልንፈጥር የምንችለውን አይነት ጥሩ ገጽታ ልንፈጥር እንችላለን ብዬ እገምታለሁ። አቶ ጸጋይ ተከታይ ጥያቄ ላንሳ። የገዢውን ፓርቲና የመንግስትን አንድ መምሰል ብቻ ሳይሆን መሆንን በተጨበጡ በሚታወቁ ሁኔታዎች አስደግፈም እንመለከታለን። ግን ሌላ አንድ ትልቅ ነጥብ ተነስቷል። ከቀደሙ ስርዓቶች ጋር ሲነጻጸሩ ልዩነት የለም ወይ? እኔ ደጋግሜ እጠይቃለሁ። ያ ልዩነት ሰው ይመለከተዋል ብለዋል። ከራሱ ጋር ሲወዳደር እንደ ገለጹት ሀያ አራት አመት በጣም ረጅም ጊዜ ነው ቀድሞ ከነበረው ከአመት ወደ አመት እየባሰ እየጠበበ የፖለቲካ ምህዳሩ ሌሎችን አላስተናግድም የሚልበት ደረጃ መድረሱን አሁን ከወራት በፊት የተካሄደው ምርጫ በግልጽ አሳይቷል። 99.6 በመቶ ያሸነፈ ጊዜ በጣም አገር ያስደመመ የምርጫ ውጤት መቶ በመቶ መቶ ፐርሰንት ተተክቷል። የቱ ጋ ነው የሌላ ድምፅ ያለው እየተሻሻለ ወይም ተስፋ ወደሚሰጥ ቦታ እየሄደ ያለው? ይሄ ምናልባትም ብዙም ማያከራክር ሊሆን ይችላል። ነገር ግን ውድድሩ ከራስ ጋ መሆን የለበትም ወይ? ሁለት መቶ ሰላሳ ዘጠኝ ዓመት ኢትዮጵያ መጓዝ አለባት በኩል መነሳት ያለበት ጥያቄ አይመስሎትም? ልክ ነው። በእርግጥ እንደውም እንደዚሁ ጊዜ ሲኖርና አንዳንድ ውይይትም ስናካሄድ ከሀሳብ ያለን ሰዎች ተገናኝተን ስንነጋገር እንደዚህ፣ እርግጥ ነው። ለምሳሌ የኢትዮጵያ የምርጫ ውጤት በአሁኑ ሰዓት አንድ መቶ ፐርሰንት ፓርላማውን በሚመለከት ማለት ነው ኢህአዴግና አጋር ድርጅቶች ወስደዋል። በአቀራረብ ደረጃ አንዳንድ ጊዜ እንደ ቀላል ተነግረው የሚያልፉ ነገሮች በኋላ ግን ስናየው እምቅ የሆነ ትርጉም ያላቸው ሁኔታዎች አሉ። ለምሳሌ አሁን ኢህአዴግ አንድ መቶ ፐርሰንት ቦቱን አይደለም ያሸነፈው፣ ያሸነፈው መቀመጫዎቹን ነው። እንግዲህ ያው የቃላትን ጠቃ እንዳይመስል እንጂ ነገሩ እውነቱ ያ ነው። ምክንያቱም አሸናፊ በሚጠቀልልበት የምርጫ ስርዓት ላይ ነው የምንገኘው ና በእያንዳንዱ የምርጫ ዞን ውስጥ ብዙ ሰዎች ኮል ሊኖሩ ይችላሉ። እንግዲህ እንዳየ ነው ያን ሲለጠፍ እንዳነበብነው ነው በምርጫ ዞኖቹ ላይ ብዙ ድምጽ ለሰማያዊ ፓርቲም የተሰጥ አለ ለአንድነትም የተሰጥ አለ ለመድረክም የተሰጥ አለ። ነገር ግን ሲደመር የኢህአዴግ ተወካዮች ናቸው አብዛኛውን ድምጽ ያገኙት። እና በዛ መሰረት ነው። አቶ ጸጋይ፣ ጣልቃ ልግባ። በዜና ዘገባዎች ሸፍነነዋል። በድምፅ ና በመቀመጫዎች መካከል ያለው ልዩነት አብላጫውን ያመጣ ጠቅልሎ የሚወስድበት የምርጫ ሂደት መከተላቸውን በዘገባዎች ያቅርበናል። ግን ዞሮ ዞሮ መቶ በመቶ መቀመጫዎች ማሸነፍ በታሪክም ሌላ ቦታ የሚጠቀስ የሚነጻጸርም የሌለበት የምርጫ ውጤት አደለም። እሱ በራሱ ችግር አደለም ወይ? ሌሎች ልዩነቶች እንዳሉ ሆነው እንደ ችግር ተደርጎ ሊወሰድ የሚችልበት መንገዱ ምናልባት እይታው ላይ ይመስለኛል። መቶ ፐርሰንት የሚለው ኢህአዴግ ና ጋር ድርጅቶች ወሰዱ ሲባል እንግዲህ ይሄ ትንሽ ወደ ሌላ ነገር ነው የሚወስደን። ያ ማለት ምንድን ነው? ምን ያህል የመቀስቀስም ሆነ ወይም ደግሞ ፖሊሲ ሀሳቦችን ግልጽ ባለመልኩ አሳይቶ የመንቀሳቀስ ያንን ደግሞ ተቃዋሚ ድርጅቶች ራሳቸውን በፖሊሲ ደረጃ በምን ያህል መልኩ ከገዢ ፓርቲ እንደሚለዩ እያሳዩበት ወይም ያሰመሩበት ሁኔታ በሰፊው ነበረ ወይስ አልነበረም የሚለው ጥያቄ ላይ እንገባለን ማለት ነው። ምክንያቱም እየተግባባን እንዳለ ነው የኢህአዴግና አጋሮቹ መቶ መቀመጫ አሸነፈ በሚባልበት ጊዜ ግራ የሚያጋባ ሁኔታ ይፈጥራል። እንዴት ነው ለጠበልም እንኳን አንድ እንዴት ጠፋ የሚለው ማለት ነው። እና ይሄ እንግዲህ መለስ ብሎ ማለት ነው ኢህአዴግ ምንድን ነበር ማድረግ ይችል የነበረው አሁን አብዛኛዎቻችን ስንነጋገር እንዴት ምን የሚሉ ሀሳቦች ይነሱ ነበረ? እንደው ትንሽ አንድ አርባ ሀምሳ የሚሆን እንኳን ተቃዋሚ ቢገባ ፓርላማ፣ ያን ያህል እንኳን ለቀቅ ቢያደርጉ ኢህአዴጎች የሚል አስተያየት ይሰነዘር ና ከዛ እንግዲህ ነገሩን ደግሞ መለስ ብለን ካየ ነው አሀ ይሄ ነገር ዲዛይን መደረግ የሚችል ነገር ነው ማለት ነው ወይ ወደሚለው ነው የምንገባው ምክንያቱም ኢህአዴግ ከፈለገ ሀምሳ መልቀቅ የሚችል ከሆነ እንዳለ አሰራሩ በፈለገው መልኩ ሊያስኬድ ይችላል ማለት ነው ምርጫ መሆኑ ይቀራል ማለት ነው እና እነዚህ ነገሮች ናቸው እንግዲህ ትኩረት ውስጥ የሚገቡት መልካም አቶ ተመስገን የሚነሱት ጉዳዮች በቀጥታ በፓርላማ አባልነት በነበሩበትም ዘመን ሆነ ከዚያ በፊትና በኋላ የአሁንንም ምርጫ ጨምሮ በጽሁፎም ተመልክተዋል አሁን የሚነሱትንም ጉዳዮች በዝርዝር በጽሁፎ የዳስሷቸው ናቸው ና ለእርሶ ምን ማለት ነው የ የአቶ ጸጋይነት መከራከሪያዎች እንዴት ይመለከታሉ አቶ ጸጋይ የኢህአዲግ ደጋፊዎች በጣም ሎጂካል የሆነ ግለሰብ ነው። በጣም ነው አፕሪሽት ማደርገው። ሆኖም ግን አንዳንድ የተናገራቸውን ነገሮች እኛ አሜሪካ እዚህ የደረሰችበትን ደረጃ ወይም ኢትዮጵያን ከአሜሪካ ጋር እያወዳደርን አይደለም። የዲሞክራሲ ስርዓት በኢትዮጵያ ውስጥ አሜሪካ የፈጀባትን ጊዜ ያክል እንዲፈጅብንም አንፈልግም። ይሄ አሁን ያለንበት የኢንፎርሜሽን ኮሚኒኬሽን ዘመን ነው እና ከዛ በጣም ባጠረ ጊዜ ውስጥ የኢትዮጵያን ዴሞክራሲ ማየት ነው የምንፈልገው። የዚህ የምርጫ ውጤት መቶ በመቶ የሚባለው እናቱ ፀጋዬ ከወዳጆቻችሁ ጋር የተወሰነ መቀመጫ ቢለቅ ኖሮ ዲስከስ ያደረጋችሁት ሪዝናብል ነው፣ ትክክል አመለካከት ነው። ግን እኛ በዛ መልኩ መቀመጫ መያዝ አንፈልግም። ምንፈልገው በነጻና ፍትሃዊ የፖለቲካ ውድድር የኢትዮጵያ ህዝብ ፖሊሲያችንን አስረድተን የኢትዮጵያ ህዝብ በምናቀርባቸው ፕሮግራሞች አምኖ መርጦን ፓርላማ እንድንገባ ነው የምንፈልገው። ይሄን ለማድረግ አልቻልንም። ገዢው ፓርቲ ሚዲያውን መቶ በመቶ ነው እየተቆጣጠረ ያለው። የራሱን ፖሊሲ በሚቆጣጠር የህዝብ ሚዲያ በቀን አራት ሰዓት ሲያሰማ ለተቃዋሚዎች ደግሞ ያቋቋማቸው ሌላ ተቃዋሚዎች አሉ። የተሻለ እድልም ቢያገኙ እነሱ ናቸው እንጂ ተቃዋሚ ናቸው በእርግጥ የህዝብን ስሜት የሚወክሉ ናቸው የሚባሉት በጣም ጥቂት የሆኑ የፖለቲካ ፓርቲዎች መድረክና ሰማያዊን የመሰሉት ፖሊሲያቸውን ለማስረዳት ቀርቶ ወደ መረጣቸው ህዝብ ወርደው ህዝቡን ለማነጋገር የሚችሉበት ሁኔታ የለም። ኦልሞስት የፖሊስ ስቴት ነው ማለት ይቻላል። ከምርጫው ጋር በተያያዘ ኢትዮጵያ ውስጥ ማንኛውም ተቃዋሚ ፓርቲ ወደ ቀበሌ ወደ ወረዳ ወርዶ ህዝቡን ገዢው ፓርቲ ከሚፈልገው መስመር ውጪ ለማሳመን ህዝብ ለመሰብሰብ ለማነጋገር ፕሮግራሙን ለማስረዳት የሚችልበት ሁኔታ የለም። በዚህ አስቸጋሪ ሁኔታ ውስጥም እየተወዳደርን ነው የመጣ ነው እና ገዥብ ፓርቲ ባለው ፕሮግራም ህዝብ ፈልጎ አወዳድሮ አይደለም። ኢትዮጵያ ውስጥ ውድድር ያለበት የፖለቲካ ምርጫ በአስራ ዘጠኝ መቶ ዘጠና ሰባት ማለት የተሻለ ውድድር ተደርጎ አይተን ሊሆን ይችላል። ከዛ ወዲህ ያለው በሙሉ የገዢው ፓርቲው ፕሮግራም ነው እንጂ የተቃዋሚዎች የሀቀኛ ተቃዋሚዎች ፕሮግራም በህዝብ ሚዲያ ቀርቦ ለህዝቡ የቀረበበት ሁኔታ የለም። በዚህ ምክንያት ነው ይሄን ምርጫ የተዛባ የሚሆነው። በዚህ ምክንያት ነው ገዢ ፓርቲ አሸባሪዎች ናቸው፣ ከጎረቤት ሀገሮች ጋራ ሽብር ሊያነሱ ጽንፈኞች ናቸው፣ እየተማከሩ ነው፣ እንደዚህ እያደረጉ ነው፣ ተቃዋሚ ፓርቲዎችን መምረጥ ለልማቱ እንቅፋት ነው፣ አደጋ ነው እያለ በሁሉም ቦታ በክልልም በወረዳም በዞንም ማዕከልም በእንደዚህ አይነት ፕሮፓጋንዳ ነው የተገኘው ድምፅ እንኳ ተቃዋሚዎች ያገኙት የሚባለው በእንደዚህ አይነት ጫና ውስጥ ነው ያገኙት። ስለዚህ ሜዳው እኩል ባልሆነበት እየተወዳደርን ነው። በዚህ መልኩ እየቀጠልን ነው ያለን እና አግባብ ያለው ምርጫ አይደለም። ምርጫውን ውጤት አንቀበል የምንለው ለዚህ ነው። መልካም የዜጎች የነጻነት መብቶችና መንገዱ፣ የወቅቱ የኢትዮጵያ ይዞታ፣ መጪው ጊዜ ክርክሩ ይቀጥላል። ሌሎች ተያያዥ ተዛማጅ ጉዳዮችን ይዘን በሚቀጥለው ፕሮግራማችን እንመለሳለን። እንግዲዎች አቶ ተመስገን ዘውዴ፣ አቶ ጸጋይ አረፈ፣ ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ አቶ ጸጋይ። እግዚአብሔር ይስጥልኝ አቶ ተመስገን ታኪ ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን። ላይካስ ተነጋገሩ። የስልክ ቁጥራችን 2022059942 ነው፣ የውስጥ መስመር 14 ነው። ወይም በኢሜል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል፤ ወደ እናንተም መልሰን እናቀርባቸዋለን። የምሽቱ አስተናጋጃችሁ ሰሎሞን አባተነኝ። ቴሌ ላይን ባክ ፕሮግራሙን ይመራል። የሙዚቃ ቃና ተከታዩ ዝግጅት ነው። ጽዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማዎች ጋር አብራችሁ ልትቆይ ተሰናድታለች። የሙዚቃ ቃና። አመሰግናለሁ ሰለሞን የአየር መስመሩን ስለለቀቅልኝ። እንደምን ዋላችሁ፣ እንደምን ሰነበታችሁ፣ ውድ የሙዚቃ ቃና አድማጮች ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ፕሮግራሞች ወደ እናንተ ከሚደርስበት ስቱዲዮ 14 የዘውትር ቅዳሜ የሙዚቃ ቃናን ፕሮግራም ወደ እናንተ ለማድረስ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁኝ ቆዩ። የሙዚቃ ምርጫዎቼን ወደ እናንተ ለማድረስ ድረ ገጾችን ሳሰስ ቆየሁና የአሜሪካ የዚህ ሳምንት የደረጃ ሰንጠረዥ እንዲሁም የበጋ ዘፈኖችን ወይም ሰመር ሶንግ ሰንጠረዥ መቃኘት ጀመርኩ። በሁለቱም ሰንጠረዦች ላይ ተመሳሳይ ዘፈኖች ቦታውን ይዘውታል። እኔም ለዚህ ሳምንት ከአሜሪካ የደረጃ ሰንጠረዥ ከምርጥ አንድ መቶ ዜማዎች መካከል ከአንድ እስከ አስር ያሉትን ሁሉንም አብቃቅቼ ለማጫወት እሞክራለሁ። ሰዓት እንዲበቃኝ ንግግሬን እዚህ ላይ ቋጭቼ ጃማይካዊው ወጣት አቀንቃኝ ቺር ሊደር በሚል የተጫወተው ዜማ ባለፈው ሳምንት ሁለተኛ ደረጃ ላይ ነበር። በዚህ ሳምንት አንደኛ ሆኗል። ቺር ሊደር የኦሚን ዜማ ተጋበዙ። ተመልሼ እመጣለሁ። I'm pretty dead. Do I make you feel like cheating? I'm like, no, not really. Cause, oh, I think that I found myself a cheerleader. የሰኘውን የኦሚን ዜማ ነበር ያደመጣችሁት። በዚህ ሳምንት አንደኛ ደረጃ ላይ ይገኛል። ባለፈው ሳምንት የአንደኝነት ደረጃን ተቆጣጥሮ የነበረው ዘ ዊኬንድ ወይም ደግሞ አቤል ተስፋዬ በዚህ ሳምንት Zafanu Hulatengadarajalahi Thakamtwal, Can't Feel My Face. At least we'll both be numb And she'll always <laughs> get the best of me The worst is yet to come But at least we'll both be beautiful And stay forever young This I know, this I know She told me don't worry about it She told me don't worry When I'm with you, but I love it, but I love it. Oh. And I know she'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary when we deep in love. Cause I know, cause I know, girl I know. She told me. ተስፋይን ወይም ደ ዊኬንድ ካንት ፌል ማይ ፌስ የተሰኘውን ዜማ ነበር ያደመጣችሁት። በሦስተኛ ደረጃ ላይ የሚገኘው ዋች ሚ የተሰኘው የሳሊንቶ ዜማ ነው። Kill it! Watch me nene Okay! Now watch me whip, whip Watch me nene Can you do it? Now watch me, Ooh, watch yeah. me, watch me Ooh, watch yeah. me, watch me Ooh, watch yeah. me, watch me, Ooh, watch yeah. me, watch me. Break your leg, right down break your legs break 'em break your leg, right down and break your legs break 'em break your leg, right down and break your legs break 'em break your legs right down now I me bop, bop, ba bop, bop, bop, bop, bop, bop, bop, bop, bop, bop, bop. bop, bop, bop, ba ba bop, bop, bop, bop, ba Watch me whip, whip, watch me nay, -nay. Why me do Now it? watch me whip Kill it Watch me nay, -nay. Okay Now watch me whip whip Wash me nay, nay Can you do now it Now why me oh watch, yeah. watch, watch, yeah. watch, watch, yeah. watch me watch me oh Watch me Watch me oh Watch me watch me ሳ ሊን ቶ ዎች ሚ ወደ ሊን ኦን ልመልሳችሁ። ሊን ኦን በዚህ ሳምንት የአራተኝነት ደረጃን የያዘ የሜጀር ሌዘርና የዲጄ ስኔክ ዜማ ነው። ተጋበዙ። ከሊንኦን ስንመለስ አቤል ተስፋይን ወይም ዘ ዊኬንድን እናገኛለን። በአምስተኛ ደረጃ ሂልስ የተሰኘው ዜማ ተቀምጧል። keep it simple trying to keep it up don't seem so simple I just fucked two bitches before I saw you and you don't have to do it at my temple. always try to send me off to rehab drugs started feeling like it's decal I'm just trying to live life for the moment and all these motherfuckers wanna really this the weekend the hills with a rachel platen in namaralan said this thing had a regalita come to alzafanoa fight song tlalich rachel platen like a small boat on the ocean sending big waves into motion like how a single word can make a heart open i might but I can make an explosion, and all those things I did. The ocean sending big waves into motion, like how a single word can make a heart open. I might only have one match, but I can make an explosion. <laughs> can I with a whip at who? አቀንቃኝ ፊቲዋፕ እናመራለን። ፊቲዋፕ ባለፈው ሳምንትም እንደዚሁ ዜማዎቹ ተከታታይ ነበሩ። አሁንም ሰባትና ስምንት ላይ ተቀምጧል። ትራፕ ኩዊን ሰባተኛ ደረጃ ላይ ያለውን ዜማ ተጋበዙ። I, I'm like, hey, what's up, hello Since you're pretty, as soon as you came in the door I just wanna chill, got a sack for us to roll Married to the money, introduced her to my stove Showed her how to whip it, now she remixing for low She my tribe queen, let her hit the bando We be counting up, watch how far them bands go We just had to go, and and a go, talking matching Lambos At fifty-six, six grand, five hundred grams, though. So I love it how she worked the damn pole Hit the strip club Cause all we know is bands, I just might snatch a Ferrari And buy my boo a lamb, I just might snatch her a necklace Drop a couple on the ring She ain't wantin' for nothing because I got her now She pause. i'm like hey what's up below since your pretty ass as soon as you came in the dough i just wanna chill, got a sack for a roll married to the money introduced her to my stove. show the daughter whipping like she makes it for low she my trap queen letter <laughs> with a wap wode fiti wap nam nhedo ከሰባተኛ ወደ ስምንተኛ ስምንተኛ ደረጃ ላይ ያለው ዜማ የፊቲዋፕ ነው። ሞንታጅ ቦታል ማይ ዌይ ይለናል። something ከፌቴ ዋፕ ወደ ታይለር ስዊፍት እናመራለን። ታይለር ስዊፍት ባድ ብለድ እያለች ያቀነቀነችው ዜማ ዘጠነኛ ደረጃን አግኝቷል። በካንድሪክ ላማር ታጅቧል። ተጋበዙ። We was OD like D.O.C., remember, remember that. My DLC was quite OD, my facts. I. D. My. Now, POV of you and me, similar Iraq. I don't hate you, but I hate to critique, overrate you. These beats of a top cart use bass lines to replace you. Take time and erase you. Love don't hear no more, no, I don't fear no more. But it can't respecting, quite sincere no more. Ah, ah. Oh, it's so sad too. You tried to write me off. Uh -huh. Remember when you thought I'd take a loss? Don't you remember? You thought that I would need you. Follow procedure. Remember? Oh wait, you got amnesia? It was my season for battle wounds, battle scars, body bump, bruise. Stabbed in the back, brimstone, fire, jumping through. Still, all my life, I got money and power And you gotta live with the bad blood now. <laughs> For show. If you live like that, you live with ghosts. You forget, you forget but you never let it Band-Aids don't fix bullet holes. You say sorry just for show. If you live like that, you live with ghosts. If you love like that. ከታይለር ስዊፍት ባድ ብለድ ወደ አስረኛው ዜማ ጉድ ፎር ዩ እናመራለን። ጉድ ፎር ዩን በቅርቡ ታዋቂ እየሆነች የመጣችው ታዳጊዋ ቴሌና ጎሜስ ተጫውተዋለች። ኤሳፕራኪ አጅቧታል። ጉድ ፎር አስረኛ ዜማ ነው። አድማጮች እስካሁን ድረስ አስሩን ዘፈኖች መራርጬ ሳስደምጣችሁ ያመሸውት ጽዮን ግርማ ነኝ። ለዛሬው እዚህ ላይ ላብቃ። ሳምንት ግን አንድ ልዩ ፕሮግራም አለኝ። ታዋቂው፣ ተወዳጁ፣ አንጋፋው አቀንቃኝ አለማየሁ እሸቴ እዚህ ስቱዲዮ ከኔ ጋር በስልክ ቆይታ ያደርጋል። በስልክ ቆይታ የሚያደርገው የእንግሊዘኛ ዜማዎቹን በራሱ ምርጫ እየመራረጠ ወደ እናንተ በማድረስ ነው እርሱ ሙዚቃ በጀመረበት ጊዜና ዜማና የእንግሊዝኛ ዜማዎችን ሲያቀነቅን በቆየባቸው ጊዜ ውስጥ ምን አይነት ዘፈኖችን ይጫወት እንደነበረ፣ የእነዛን ዘፈኖች ከየት ያገኛቸው እንደነበረ፣ እንዴት ይጫወቷቸው እንደነበረ፣ የትኞቹ ሙዚቃ ይወዳቸው እንደነበረ ዘፈኖቹን እየመረጠ አብሯችሁ ይቆያል። ሳምንት ካለማየሁ እሸቴ ጋር እንገናኝ ቃል ገብቶልኛል። ለዛሬው ግን በዚህ በሴሌና ጎሜዝ ጉድ ፎር ዩ ልሰናበታችሁ። ለዛሬው ግን በዚህ በሰሌና ጎሜዝ ጉድ ፎር ዩ ልሰናበታችሁ። ደህና ደሩ። Gonna wear that dress you like, skin tight. Do my hair real, real nice. And sink up, paint my skin to your heart beating. Cause I just wanna look good for you, good for you. Uh oh. -huh. I just wanna look good for you, good for you. Uh oh. -huh. Let me show you how proud I am to be yours. Leave this dress some mess on the floor. You still look Say again. አድማጮች ከመሰናበታችን በፊት ማጠቃለያ ዜና። በደቡባዊ ሶማሊያዋ የወደብ ከተማ ኪስማዩ መኪና ላይ የተጫነ ቦምብ ፍንዳታ ደርሶ ቢያንስ አስር ወታደሮችን ገደለ፣ ሌሎች ሀያ አቁስሏል። አልሸባብ ጥቃቱን ያደረስኩት እኔ ነኝ ሲል አስታውቆ የተገደሉ ሰዎች ቁጥር ከተነገረው ይበልጣል ማለቱ ተሰምቷል። ሰሜን ኮሪያ ደቡቧን ጎረቤቷን በድምፅ ማጉያ ድንበር አሻግረሽ የምታስተላልፊውን ፕሮፓጋንዳ በዛሬው ዕለት ያላቆምሽ እንደሆነ ከባድ ወታደራዊ ያጸፋ ያገኝሻል እያለች በማስጠንቀቅ ላይ መሆኗ ታወቀ። ትናንት አርብ ከአምስተርዳም ወደ ፓሪስ ይጓዝ በነበረ አንድ ባቡር ላይ አንድ ታጣቂ ሶስት ተሳፋሪዎችን ካቆሰለ በኋላ ሶስት አሜሪካውያን ጨምሮ ተሳፋሪዎች ተባብረው ታግለው በቁጥጥር ስር እንዳዋሉት ተነገረ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ቴሌላይምባህና ባክና በሌሎቹም ባልደረቦች ስምሰናበታችኋለሁ ሰሎሞን አባተ ነኝ። ሰላም በደህና ነው።